የባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በመተማ ዮሐንስ በኩል ጭነት ይዘው ወደ ሱዳን ሊሻገሩ ነው ስለተባሉ ተሽከርካሪዎች ጉዳይ ባለሥልጣናትን ጠይቀናል። ጥይት ነው እስካሁን የምናውቀው። ሕጋዊ ፍተሻ የተደረገበት አይደለም ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭሞባቸው እንዳለ ነው። የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ፣ ልዩ ኃይል ማለት ነው፣ የሆኑትን ኮነሬል ሰለሞን አሻግሬን ነው የሰማችኋቸው። ለመሆኑ በአካባቢው የሚገኘው የሀገር መከላከያ ሰራዊት ብርጌድ ምን ይላል? እንደሚመጡ እውቅም ያለኝ ስንተኛ ደረጃ ደግሞ መቼ ነው ያመጣጣቸው? ህግ ወጥ ነው ተጠርተው፣ ታርጋቸው የመከላከያ አርማ፣ ባንዲራችን፣ መለያችን አጠቃላይ የመከላከያ መኪና አይመስልም። የሰላሳ ሶስተኛ ክፍለ ጦር አንደኛው ብርጌድ ሻለቃ አዛዥ ሰው አገኛ ብጤ ናቸው። ከሳቸው ጋር በተመሳሳይ ያደረግነው ቆይታ በምሽቱ ይሰማል። አምስት የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሀምዛ ገለጹ። ሜቴክ የሚያመርታቸው ናቸው። ያው በሆናችን መሰረት ቡናናቸው ሀገሮች ሊሸጥ ይችላል፣ ኢትዮጵያ ውስጥ ሊሸጥ ይችላል። ይሄ በሁላችን መሰረት የተሰሩ ነገሮች ነው። አንዳንድ ጊዜ መከላከያ መሰራቸው ሳይሆን ሁ ነገር ገዘለ አስፈላጊ ጊዜ ይባላሉ፣ ግን ህግ ላይ መሆኑ ላይ እርግተኛ ሆነሽ። አሁን በዘንድሮ የከፍተኛ ትምህርት ተቋማት መግቢያ ፈተና ከፍተኛ ውጤት ያስመዘገበው ወጣትም አብሮ ነው ያመሻል። ቅዳሜ ውድ ክረምት ደግሞ ሙሉ ከሰኞ እስከ ዓርብ መምህሮች በበጎ ጋር ተሰባስበ የሚገራሩ መምህሮች በጣም ረድ ረድተሆናል። እነሱ እዛ እንማራለን። በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ ያ ሁሉ ተደምሮበት ከዛ ጋር አሪፍ ውጤት ማለት ነው። የሰማችሁ ተማሪ ብሩክ ዘውዱ ነው። ወደ ባህር ዳር አቅንተንም ከእርሱና ከቤተሰቡ ጋር ተጫዋውተናል። ከነዚህ ጥንቅሮች በተጨማሪም ዛሬ ኦርቶዶክስ ክርስትና አማኞች ዘንድ የቡሄ ወይም የደብረ ታቦር በዓል እየተከበረ እንደመሆኑ በዓሉን ዘካሪ መሰናዶም አለን ጽዮን ግርማ ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እናስደምጣችሁ። የመተማ ዮሐንስ አካባቢ መከላከያ አዛዥ ሳያውቀው ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የአማራ ክልል የምዕራብ ጎንደር ብርጌድ አስታውቋል። የብርጌዱ አዛዥ የሆኑት በመተማ ዮሐንስ የአማራ ክልል ልዩ ኃይል የምዕራብ ጎንደር ኮሎኔል ሰለሞን አሻግሬ ስለ ሁኔታው ለአሜሪካ ድምጽ አስረድተዋል። ትላንት ማምሻውን ከስፍራው መውጣታቸው የተነገረው ፎቶግራፎች ሸራ የለበሱና ጭነት የያዙ ተሽከርካሪዎች በወጣቶች ተከበው አንዳንዶቹም ላይ ወጣቶቹ ተቀምጠውባቸው ይታያል። እነዚህ ንብረትነታቸው የመከላከያ ሰራዊት ናቸው የተባሉት ከባድ ተሽከርካሪዎች በውስጣቸው ጥይት መጫናቸውን እና በአሁኑ ሰዓትም በቁጥጥር ስር ሆነው ጥበቃ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል የምዕራብ ጎንደር ብርጌድ አዛዥ ኮነሬል ሰለሞን አሻግሬ ለአሜሪካ ድምፅ ተናግረዋል። መኪኖቹ የተያዙት ትናንትና በቀኑ አምስት ሰዓት አካባቢ ላይ ነው የተያዙት። ስድስት ሰዓት አካባቢ ዙረው አሁን ቁመውበት ከሚገኙት አካባቢ እንዲቆሙ ተደርጓል። አምስት መኪናዎች ናቸው። እነዚህ መኪናዎች ከላይ የመጡ ናቸው የሚል ነበር መጀመሪያ ሕጋዊ የሆነ የሚታወቅ የሚል ነበረ እና በዋነኝነት ያስቋማቸው እና የያዛቸው ያወቃቸው ወጣቱ ነው። የደረሰበት መረጃውን ኢንፎርሜሽኑን እና እንዲቆሙን ከፍተኛው ሚና የተጫወተው ወጣቱ ነው። ከዛ በኋላ ግን እኛም ደርሰን ሁኔታውን እንዳጣራ ነው እና እንዲሄዱም መጀመሪያ ላይ ፈልገን ነበር። ከላይ ኢንፎርሜሽን ይሄዱ የሚልም ስለነበር በኋላ ሁኔታው እየተጣራ ሲመጣ የያዙት ወረቀት ህጋዊ አይደለምና የግምሩክ ህጋዊ ፎርማሊቲ ያሟሉ አይደለም የሚል ነገር በመምጣቱ እንደገና ተመልሰው ማቆሚያ ቦታ ላይ አድርገን አሁን በጥምር እዚህ ልዩ ኃይሉም፣ መከላከያ፣ ፌዴራል፣ ሚኒሻውና የፖሊስ ኃይሉ በጥምር የጥበቃ ስራውን እየሰሩ ይገኛሉ። በዚህ ምክንያት ደህንነቱ የንብረቱም፣ የማንኛውም ነገር ከመኪናዎቹ ጋር ተያይዞ የመጣ የሰው ኃይልም አንድም ችግር አልተከሰተም። አንድም ችግር አልተፈጸመም። በሰላማዊ ሁኔታ የጥበቃ ስራችን እየሰራ እንገኛለን። ነገር ግን እንዲህ ያሉ መኪኖች ሲያልፉ አይተው እንደማያውቁ ተናግረዋል። ወጣቶቹም እነዚህም መኪና ለማስቆም ምክንያት የሆናቸው ምናልባት የመኪናው ሰሌዳ ቁጥር በግልጽ አለመጻፉ ሊሆን ይችላል ብለዋል። መኪናዎቹ ኖርማል ዝም ብለው ህጋዊ በሆነ መንገድ ቢመጡና ባልተጠረጠሩ ነበር። መኪናዎቹ የኋላ ታርጋቸው ግሪስ ተቀብቷል በጭቃ ተቀብቷል። አይታይም ነበር እና እነዚህ መኪናዎች ምንድን ነው ለምንድን ነው ታርጋቸው እንዲታይ ያልተፈለገው? የማንስ መኪናዎች ናቸው? ወዴት ነው የሚሄዱት የሚል ጥያቄ ትን አስነሳባቸው ወጣቱ በዛ ምክንያት። ከዛ ይሄን መኪና ማጣራት አለብን ማየት አለብን ነው ወደሚል ድምዳሜ ይደርሳሉ። እዛ ወደ መኪናው ተጠግተው ታርጋውን በሚያዩበትና የተቀባውን ጭቃና ግሪሱን በሚያበሱበት ጊዜ ታርጋው የመከላከያ ታርጋ ነው ያለው። እንዴ ለምንድን ነው ጭቃ መቀባት ግሪስ መቀባት ያስፈለገው? ታርጋውን ለምንድን ነው ህጋዊ ከሆናችሁ ለምንደሁ ጊዜ በነጻ አትንቀሳቀሱም? ለምን ተብሎ ሲጠየቁ የነበሩት ፖለቲን ሹፌሮችም በአግባቡ የመለሱበት ሁኔታ አልነበረም። ዝም ብለን የተቀባው በሚል እየተደበሰበሰ ሀሳብ ስለነበረ ወጣቱን አሳማኝ አልነበረም። በዚህ ምክንያት ደግሞ ወጣቱም ጥርጣሬው እየጎላ ሊመጣ ቻለ። ከዛ በኋላ መኪናዎቹ እንዳይሄዱ ይቁሙና በምናጣራው እናጣረራለን የሚል ሀሳብ እንደደረሰ ነው ኢንፎርሜሽን ሰማዋል። ባጣራችሁበት ጊዜ ከላይ የሚሄዱ ከተባለ ብለውኛል። ና ከላይ ማለት ከየት ነው? ከመከላከያ ነው። ከዛ አሁን በምታደረጉት ማጣራት ስ ያገኛችሁ እና እንግዲህ እኔ ማውቀው ላይ የምለው የልዩ ኃይል ማገዣ ጣቢያ ባህር ዳር ያለው አለ እና ወዲያውኑ ለኔ ኢንፎርሜሽኑ እንደደረሰኝ ልዩ ኃይሉ ምክትል አዛዥ ኢንፎርም አደረግኩኝ። ልዩ ኃይሉ እስቲ ቆይ አጣርቼ እነግርሃለሁ አለኝ የልዩ ኃይሉ ምክትል አዛዥ እዛ አጣርቶ፣ አይ ይሄ ነገር ህጋዊ አይነት ስለሆነ ያለው ኢንፎርሜሽን ልቀቋቸው የሚል ነበረ። በኋላ ወጣቱ አለቅም ሲል ሲቆዩ ኢንፎርሜሽኑ ሲጣራ፣ አይ የተጻፈላቸውም ደብዳቤ ትክክል አይደለም። የግምሩክ ፎርማሊቲ የሚያሟላ ወረቀትና ህጋዊ ደብዳቤም አልያዙም ስለዚህ መቃራት አለበት ወደሚል ግምሩክ ሲሄድ ከዛ በኋላ በዛ መሰረት ነው እንዲቆዩ የተደረገው። እና በዛ ነው ምንድን ነው የጫኑት መኪኖች ተተኳሽ ነው፣ መሳሪያ ነው፣ ጥይት ነው። እስካሁን የምናውቀው ህጋዊ ፍተሻ የተደረገለት አይደለም፣ ግን አይተን የተወሰነውን ባየነው መልኩ እስካሁን ድረስ ያለን ኢንፎርሜሽን ተተኳሽ ተጭኖባቸው እንዳለ ነው። ከመከላከያ ጋር ለመነጋገር አልሞከራችሁም? አሁን ከመከላከያ ጋር አሁን ብቻ ሳይሆን ከመጀመሪያ ጀምሮ እስካሁን እኮ ከመከላከያ ጋር እዚህ ካለው በገራ እየሰራን ነው። እዚህ ያለው የመከላከያ አዛዥ ኮሎኔሉ ስለ እነዚህ መኪና አመጣጥ ኢንፎርሜሽኑም የለውም የተነገረው ነገር እንዳልሆነ እና እንደኛ እሱም እንደኛ አዲስ ነው የሆነበት ከዛ በኋላ ወጣቱ ያነሳውን ጥያቄ መሰረት አድርጎ እንደ ማንኛውም የጸጥታውን ኃይል በማረጋጋትና የጥበቃ ስራውን በመስራት የመሳተፍ ካልሆነ በቀር እዚህ ያለው የመከላከያ አዛዡ ምንም አይነት ኢንፎርሜሽን የለው ለእነዚህ መኪናዎች አመጣል የመተማ አካባቢ ያሉ ወጣቶች አስቁመው ዘርፈውታል፣ ችግር ደርሷል፣ የሚሉ ነገሮች ማህበራዊ ሚዲያ ላይ ያሉ እና እስቲ ግልጽ ያርጉልን፣ ወጣቶቹ ያደረሱት ጉዳት አለ፣ የዘረፉት ነገር አለ። እንደዚህ አይነት ነገር የለም፣ የተፈጸመም የለም። በእውነት ከሆነ ለመናገር እውነቱን ኦልሬዲ መውጫ ኬላው ላይ ጉምሩክ ፍተሻ ደርሰው ነበረ። እዛ ነው አስቁመው መለሷቸው። በአጠቃላይ የነበራቸው መንፈስና አጠቃላይ የአመላለሱ መንፈስ ጥሩ የሆነ ስነ ምግባር የተሞላበትና አብዛኛው አብዛኛው ወጣቱ ነዋሪው በስርዓት እንዲያዝነት ንብረቱ ካልሆነ የሚፈልገው ህገ ወጥ ተግባር ለመፈጸምና የህገ ወጥ ተባባሪም ለመሆን ዝግጁ አልነበረም። ስለሆነም ነው ሁኔታውን በቁጥጥር ስር ወዲያው ለማዋል የረዳን እንጂ ወጣቱማ ህገ ወጥ ስራ የሚሰራ ቢሆን ኑሮ በጣም አስቸጋሪ ሁኔታን ይፈጠር ነበር። ንብረቱን በአደጋ ላይ ሊወድቅ ሊቃጠል ሊዘረፍም ይችል ነበር። ይሄ ነገር አልተፈጸመም። ነገ መጨረሻ አካባቢ ላይ አንዳንድ ሳሉግ የሚባል አለ እዚህ አካባቢ በቀን ስራ የተሰማራ እና አንዳንድ ሌባዎች እንደዚህ አይነት ጫፍ ላይ አንድ መኪና ላይ ሙከራ ነገር ለማድረግ ሞክረው ነበር። እነሱንም ወዲያው እኛ በቅርብ እርቀት ስለነበር ነው ተቆጣጠር ናቸው አስፈላጊውን እርምጃ ወስደን ልናቆመው ወስደናል። እርምጃው ደግሞ በምንም እንትን ሳይሆን ትንልና እንዲህ አይነት ነገር የሚጠበቅ አይደለም ከእናንተ እናንተ ሌቦች ካልሆናችሁ ባህል በቀር አብዛኛው ወጣት በስርአት እና በህግ ስለሆነ ንብረቱ እንዲያዝለ ያለ እናንተ ረፈዋል ናቸው ወዲው አርፈዋል ምንም አይነት የጥይት ተኩስ አልነበረም። ምንም አይነት ሌላ ነገር አልነበረም። ሰው በሚል ብቻ አቁመነዋል። የመተማ ዮሐንስ የድንበር አካባቢና አጠቃላይ ቦታው የዞን አስተዳዳሪው በሚመራው ጥምር ኮሚቴ ጸጥታውን ለመጠበቅ ከፍተኛ ስራ እንደሚሰራ የገለጹት ኮነሬል ሰለሞን አሻግሬ በዚህ ኮሚቴ ስር ያሉት የልዩ ሀይሉ ብርጌድ አዛዥ፣ የመከላከያ ብርጌድ አዛዦች፣ የፌዴራል ፖሊስ አዛዦች፣ የሚሊሽያ ፖሊስ አዛዦችና የሚሊሽያ ፖሊስ አዛዦችና ሌሎች የጸጥታ አካላት በጋራ ሆነው የሚሰሩበት ጥምር ኮሚቴ እንዳለ ኮሎኔል ሰለሞን አሻግሬ ተናግረዋል። የልዩ ሀይሉ ብርጌድ አዛዥ ነኝ፣ የዞኑ ጥምር ኮሚቴ ነኝ፣ የዞኑ አስተዳደር በዋነኝነት የዞኑ አስተዳደር ጥምር ኮሚቴ ብለዋል። በዚህ የዞን አስተዳዳሪ በሚመራው ጥምር ኮሚቴ ውስጥ የልዩ ሀይሉ ብርጌድ አዛዥ አለ፣ የመከላከያ ብርጌድ አዛዦች አሉ፣ የፌዴራል አዛዦች አሉ፣ እንደገናም ፖሊስ አዛዦች አሉ፣ የሚኒሻ ኃላፊዎች አሉ። እነዚህ የጸጥታ አካላት ሁሉ በጋራ በጥምር ሁነን ነው ስራውን የምንሰራው እንጂ በተናጠል እንዲሁም እዚህ ከባቢ ላይ አሁን በምንሰራው ስራ በተናጠል የሚሰራ ስራ የለም። በጋራ ነው ስራውን የምንሰራው። አሁን ውጤታማ እየሆንም ያለ ነው። ሁሉ ነገር ከበር እየተደረገ ያለው በጥምር ስለምንሰራው ክፍተት የሚሰጥበትም የለን። የከባቢውን ሰላም ደህንነት ለማረጋገጥ የጥምር ኮሚቴው አስፈላጊነት የታመነበትም ስለሆነ በዛ መንገ- መልኩ ስራችን አሁንም እየሰራ የምንገኘው በጥምር ነው። ስለዚህ ይሄ ጥምሩ አያውቅም፣ ምንም መረጃ የለውም ስለ እነዚህ መኪኖች ጥምሩ አያውቅም። ራሱ የመከላከያ እዚህ መተማ ያለው አዛዥም አያውቅም። ይህን እርግጠኛ ሆኜ ነው የምናገረው። አያይዘውም ስለነዚህ ወደ ሱዳን ሊያልፉ ነው ስለተባሉት የጭነት መኪኖችም ሆነ ጭነቱ የሚያውቁት ነገር የለም ብለዋል። ከዚህም ውስጥ አንዱ የመከላከያው ብርጌድ ነው አሉኝና ወደዚያው ስልክ ደወልን። የሰላሳ ሶስተኛው ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ሸዋገኛ ጠየቅናቸው። ስለ ጭነቱ ያውቃሉ ያልናቸው

መኪኖች አመጣጣቸው ህገወጥ ነው። ግሪስ ተጠርተው ታርጋቸው የመከላከያ አርማ ባንዲራችን፣ መለያችን አጠቃላይ የመከላከያ መኪና አይመስሉም። ስለዚህ ተለብሰተባልኩኝ ሰዎች የማን የመከላከያ ነው የአጠቃላይ የሱዳን ነው እንዲታውቃል ካሉ መስሎትን ማለት ነው። ስለዚህ ተጠይቻለው። ወረዳም ጠይቆኛል፣ ዞኑም ጠይቆኛል፣ ክልልም ጠይቆኛል። ቅም ያለኝ አላቅም ብያቸዋለሁ። አሁን መኪናው በቁጥጥር ስሩ በጥምር ኃይል እየተጠበቀ ይገኛል ማለት ነው። ከዚህ በፊት ግን አሁን ለምሳሌ መከላከያ እንደዚህ አይነት ነገር ቢልክ ለእናንተ ሳያሳውቃችሁ የሚልክበት አጋጣሚ ሊኖር ይችላል። እኔ ለምሳሌ ከወንዳዋ ጀምሮ ጭልጋ፣ ጨንቀ ዳንኩ ላ የነበር ግን ነተና አሁን ተመጣው ጀምሬ ግን አሁን አርባና መኪናስ በዚህ በሰኔ ወር አቢ ሄደዋል አርባ መኪና ማለት ነው እሺ ህግ የሆነ እውቅና ያለው ተነግሮኝ ተነግረኝ ያጋዘጥቼ በደንባር አርገን ትክክለኛ የሆነ አይሻብረና እነዚህ ግን ህገ ወጥ ማመጣጣቸውም እውቅና የለኝም፣ አካሄዳቸውም ትክክልም አደለም። ንብረቱን በተመለከተ በአሁኑ ሰዓት በጥምር በፖሊስ ጥበቃ ስር ሆኖ ማጣራት እየተደረገ ና በአጠቃላይ ከ ፌዴራል የመከላከያ አዲስ አበባ ካለው ጋር እየተነጋገሩ እንደሆነ ገልጸዋል። ይህንን በተመለከተ በእኛ በኩልም ለማጣራት ወደ ጀኔራል አደም መሀመድ የጦር ኃይሎች ኢታማዦር ሹም፣ እንዲሁም ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ የእጅ ስልኮቻቸው ጋር ማምሻው እንደውለን ነበር። ሁለቱም ስልኮች አይሰሩም። እንዳገኘናቸው ተጨማሪ መረጃን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱን ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በብረታ ብረት እና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱ እና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዲር ጀነራል አህመድ ሀምዛ ገለጹ። የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳሌኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚቴዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል። ሲሆን ግርማ ዝርዝራላት መተማ ላይ የተያዙት ና ተተኳስ ጭነዋል የተባሉት ተሳቢዎች የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ያመረታቸውና በህጋዊ መንገድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ር ብርጋደር ጀነራል አህመድ ሐምዛ ለአሜሪካ ድምፅ ገልጸዋል። ባለፈው ሮብ እኔ መተማ ሄጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ፣ ሌሎች ነገሮች ይኖሩታል የሚል ነበራቸው። ማየት ትችላላችሁ፣ እኛ ለህዝቡ ሲባል ሚስጥር የሚሆኑ እንጂ ከህዝቡ ሚስጥር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አጠናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም። ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ብዙ የተወያየበት እንደሆነ ዛሬ ደውሎ ልኛል ያለው ሁኔታ ይህል የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ከቀናት በፊት ገልጸውልን ነበር። በተጨማሪም የጭነት ተሽከርካሪዎቹ ሰሌዳቸው በግሪስ የጠፋ ተገቢ ሰነድም የሌላቸው ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙትን በአካባቢው ወጣቶች መንገድ ተዘግቶ ካስቆሟቸው በኋላ ጥበቃ እየተደረገ መሆኑ ተገልጾልን ነበር። እንዲሁም ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው በአካባቢው የሚገኘው የመከላከያ ሰራዊት የሰላሳ ሶስተኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ኮነሬል ሸዋንገኝ አብዬ ገልጸውልን አሁን ስለተያዙት አምስት ተሽከርካሪዎች ግን የሚያውቁት ነገር እንደሌለም ተናግረው ነበር። ይህንኑ ለኮርፖሬሽኑ ዳይሬክተር ብርጋደር ጀነራል አህመድ ጠቅሰን ጠይቀናቸዋል። ማንኛውም እንቅስቃሴ የመከላከያ ዋናው መስሪያ ቤት እናሳውቃል። መከላከያ ከ በየቀጠናው ራሱ እየተነጋገረ ነው የሚቀባበለው። አጅሮ ሲሄዱ ከአዲስ አበባ ወደ ወዳን እንዳሻገራል የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው። መተማ ህጎስ እንድወያይ ያገኘሁት እንጂ መከላከያ ያውቀዋል፣ እና የኮሚኒኬሽን ጋፕ የፈጠረው ነገር አለ የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው እዛ ጫፉ ላይ ያለው ሰው እንጂ ያልደረሰው በወቅቱ። ይሄን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ህገወጥ አልነበርም። በመሰረቱ ይህም ተግባብተናል፣ ህዝቡን ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻዋ ጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው። ጄኔራል አህመድ ጭነቱ ምን እንደሆነ ለማን እንደተሸጠ ዝርዝር ጉዳዩን በተመለከተ ያለውን የመከላከያ እንቅስቃሴ ለሀገርና ለህዝብ ደህንነት ሲባል ይፋ ማድረግ ስለማይገባ ዝርዝሩን ከመግለጽ እንደሚቆጠቡ ገልጸው አሁንም ይህንን ማብራሪያ የሚሰጡት ህዝብ ላይ ጥርጣሬ ስለተፈጠረ ነገሩን ግልጽ ለማድረግ ብቻ መሆኑን ተናግረዋል። በአጠቃላይ ግን አሉ ሜቴክ የሚያመርታቸው ናቸው ያው በሁናችን መሰረት ሁላናቸው አገሮች ሊሸጥ ይችላል። ኢትዮጵያ ውስጥ ሊሸጥ ይችላል። ይሄ በሁላችን መሰረት የሚሰሩ ነገሮች ናቸው። አንዳንድ ጊዜ መከላከያ የሚሰራቸው ነገሮች ሁሉ ነገር ገዘለ አስፈላጊ ዝግዝም ባላለ ግን ህጋዊ መሆኑ ላይ እርግጠኛ ነሮች አሁን ዞሩንም መጠየቅ ይቻላል። ዞኑንም መጠየቅ ይቻላል። መኪናውን የሚያሽከረክሩት ሰዎች ተገቢ መረጃ አለመያዛቸው ከዚህ ቀደም መጠቀሱንም አንስቼላቸው ነበር። ይህ ያረጋት ችግር እንደሆነ ማስረጃ እንዳላቸው Ben Afrika'yı görmek üzere çekimde de röportajı yapıyorum. Bir de kargete dönmüş bir tık ayınki açıyorum, sonra röportajı yapıyorum. Yeter mi alınacak, hesap mı alınacak, bilmem ne alınacak. Şimdi silinip silinip böyle iletilir yani. Yani ben bizi basit bir şekilde yanıma gönderdiğimde yapsın bu ayar, bir de gelse iletilemeyelim de röportajı alınacak, tamamlanacak. ብርጋዴር ጀነራል አህመድ ባሉት መሰረት ወደ ዞኑ ተመልሰን ከዚህ ቀደም ያነጋገርናቸውን የምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬን ጠየቅናቸው። እርሳቸውም ምርመራው መጠናቀቁንና መረጃን በተመለከተ ግን በአንድ መንገድ ይውጣ በሚል ስምምነት ላይ በመድረሳቸው ምርመራውን በዋናነት ሲመሩ የነበሩትን የምዕራብ ጎንደር ዞን ምክትል አስተዳዳሪ አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳሌን ጣሰውን አገናኙኝ። እኛ በኩል መጀመሪያ ላይ ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢ እና ትክክል ነበር ብለን እናምናለን። አምንም እንዲጣራ ወስመናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሪስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ እሱን በማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት አይደለም በሀገር ውስጥ በተለያዩ አጎራባች ሀገሮች ውስጥ ስራ እየሰራ በአርማው የሚከበር ሰራዊት ለምን ድሪስ ተቀባ የሚል ስርታ ይሄ ማለት ህገወጥ ድርጊት ይዟል ማለት ነው ብሎ ለመጠቀስ ግምት ውስጥ ምክንያት የሆናቸው በመሆኑ እንዲጠራ ማድረጉ መጠቆም፣ መኪናዎችን አስቁሞ እንዲጠራ ማድረጉ ብዙ ችግር አለው ብለን አነሳ። ከዚህ በኋላም እንዲጣራ ተደርጓል። ለህብረተሰቡ የተመረጡ አስር በተወካዮች ወጣቶች፣ ሴቶች እና አዛውንቶች ተመልምለዋል። በእኔ ሰብሳቢነት ከዞን ፍትሕ፣ ከጉምሩክ፣ ከኢሚግሬሽን፣ ከመከላከያ፣ ከልዩ ኃይል እና ከከባቢ መስተዳደር ከተማስተዳደሩ መስተዳድነት ታየት የሚጠጣ መዋጠጋ በጦጣታ ቡድን ጋር ቃለ ጉባኤ ይዘን እዙ በሰጡ ኃላፊነት መሰረት መኪናዎች መፈተሽ እንዳለባቸው የጫኑት የሀገራችን መንግስት ህጋዊ የሆነ ለሥራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን አራት አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ገብተናል። ይህም አራቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው፣ በኢሚግሬሽን የተጻፈ ደብዳቤ እና ለሁለተኛው ግል አጎራባች አገራችን የሚሄድ ዕቃ በተነካቢ ትኬት የተጻፈባቸው ደንጋቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ስለመገኘታቸው ሁ ከጥርጣሬ ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ፣ ዶላር ይኖራል። እኒህ አስተሳሰብ ስለነበር ይሄ አለመኖሩን አረጋግጠን በጋራ እንደነበረ አሽገ ካለጎዘን ተፈራርመን ዋለት ትናንት በዛሬ እለት ለህዝብ የወክለው ኮሚቴና እኛም ማኔሰሳዊነት ህብረተሰቡ እንዲጠራርግ ሞስ ከአንድ ሺ በላይ ህዝብ እንዲገኝ በማድረግ የተገኘውን ይፋ አርገለ አቶ ደሳለኝ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር በተደረገው ምርመራ ጭነቱ ህጋዊ የተጓጓዘውን በህጋዊ መንገድ መሆኑ ተረጋግጧል ብለዋል። ዛሬ እንግዲህ የዘጋቢዎቻችን መስኮት የዘንድሮ የከፍተኛ ትምህርት መግቢያ ፈተና ላይ ከፍተኛ ውጤት ያስመዘገበ ወጣት ነው የኃይሌ ገብረስላሴ አየለች ደገፉ መታሰቢያ ትምህርት ቤት ተማሪ የነበረው ብሩክ ከሰባት መቶ ከሚያዘው ፈተና ስድስት መቶ አርባ አምስት በማምጣት ከመላ ተፈታኞች ቀዳሚ ሆኗል ውጤቱ የራሱ ብቻ ሳይሆን ደግሞ መላ ቤተሰቡንም አስደስተዋል። እናቱ ወይዘሮ ኤልሳቤጥ ጥላሁን ልጄ የዘመናት ደመወዜን የከፈለኝ ብለዋል ለአሜሪካ ድምጽ ሲናገሩ። አስቴር ምስጋናው ከብሩክ እና ከእናቱ ጋር ቆይታ አድርጋለች። አጠብቀዋለሁ ማለት ሬንጅ ነበረው ሬንጅ ውስጥ ነው እና ደስተኛ ነው። ይህንን ውጤት ለማምጣት የትምህርት ዝግጅት ምን ይመስል ነበር? ያጠናን ስልትህስ? ያው እንግዲህ እንዳልኩሽ ከ ጀምሮ ልሳና ጀምሬ የሀይሌ ትምህርት ቤት የተማርኩት ከሀይ ስኩል ጀምሮ ብዙ ጊዜ ዓላማው ጥሩ ካምፓስ መግባት ነው። ስለዛ ለ12 ከመጀመሩ ጀምረን ከአስር እንደጨረስን ጀምረን ሰርተናል እኔም ጓደኞቼ በተጨማሪም ደግሞ በባህር ዳር ከተማ እንግዲህ ባህር ዳር ነዋሪዎች ያውቁታል። በሰርሰ ትምህርት ቤት ቅዳሜ፣ እሑድ ክረምት ደግሞ ሙሉ ከሰኔ መስከረም መምህሮች በበጎ ፈቃደኝ ተሰባስበው የሚገራር መምህሮች በጣም ረድ ትሆናል። እነሱ እዛ እንማራለን። በተረፈ ደግሞ የግል ጥረት አለ፣ የቤተሰብ ድጋፍ፣ ያ ሁሉ ተደምሮበት ያው ከእግዚአብሔር ፍቃድ ጋር አሪፍ ውጤት አምጥቻለሁ ማለት ነው። ግን የተለየ ያጠናን ዘዴ አለኝ ማለት አልችልም። ብዙ ጊዜ አመሻል ጠዋት መነሳት አልወድም። ቡና አልጠጣም። እንደሚያስበው ግን እንደ በጣም ተጨናንቄ አላለም። ብዙ ጊዜ ፊልም እያየሁ የተዝናኑ ከጓደኞች ጋር እየወጣሁ ግን መነበብ መጨረስ ያለባቸው ሰብጀክቶች በጊዜው እንዲያልቁ የተቻለኝን ጥረት አድርጌያለሁ። ያ ደግሞ ተሳክቶ ጥሩ ውጤት ማምጣት ማለት ነው። ፊዚክስ በጣም ወዳለሁ። ማትስ ወዳለሁ። ባዮሎጂን ወደዋለሁ። ያው ግን ፊዚክስ እንደዚህ ማትሪክ ላይ የጥያቄ ስለሆነ በሁለት ስለሚታጠፍ እሱ ላይ በጣም ሰርተናል። ማለት ኤክሶቻችን በሁለት ስለሚታጠፉ ብዙ ውጤታችን ስቅል እንዳይል ጊዜ ብዙ ጊዜ ይገደንበታል ማለት ነው። አፕቲቱድ ከባድ አልነበረም ብዬ አስባለሁ። እንዴት እንደዚህ ዝቅ ያለ ውጤት እንደመጣ ዝቅተኛ ውጤት ነው። እኔ አካባቢ አሪፍ ግን የብዙ ሰዎች የጓደኞቼ ጎበዝ የምንላቸው ሰዎች ቤት ቤት ነው። እንዴት እንደመጣ እሱ ነው። በባህር ዳር 1 እና ሰው እስከሚነግረኝ ድረስ አርቲስት ዱባይ ላይ በባህር ዳር መጀመሪያም በደብረ ማርቆስ የመጀመሪያውን የጎዳና የስላውደሪ ያሳየ ሰው ነው። እስከምናውቀው ድረስ በጣም ጎበዝ ሰዓሊ ነበር። ጥሩ አባት ነበረ። በጣም ላይክ ብራይት ማይንድ ካላቸው ሰዎች አንዱ ነው ማለት በስል ብቻ ይለን። በሙዚቃ በድርሰቱ ቅርጻቅርጽ የሚሰራ ነበረ እና ላይክ ዳይናሚክ መሆንን ከእሱ ያየው ይመስለኛል። ማለት በሁሉም ነገር አንድን ነገር ብቻ ለመውደድ ፍሌክሲብል ነገር ሆኖ ብዙ ነገሮች ላይ መሆን እንደሚቻል ያሳየኝ ሰው ነው። እና ቢኖር እንደሁም የተሻለ ውጤት ያመጣሉ ያስባሉ። ወደ ከፍተኛ የትምህርት ተቋም እያለፍክ ነው፣ እና ቤተሰቦችህ እናስጋ ነው የምትኖረው። በምን አይነት ኑሮ ነው የምትኖረው? ለወደፊትስ፣ እንደው በጥሩ ሁኔታ ትምህርትህን ለማስቀጠል የሚያስችል ሁኔታዎች ምቹ ናቸው? ያው እንዳልኩሽ አባቴ በአስር ዓመቴ ነው ሕይወት ያለፈው። ሳሊን የነበረው እናቴ የቤት እመቤት ናት። ከዛ ጊዜ ጀምሮ እንግዲህ እስከዛሬ ድረስ ዘጠኝ ዓመት ማለት ነው ራሷ ያው በቤት መቤትነት ቢሆንም የቤት ኪራዮችን እንደገና ከዘመድም እየረዳን ምን እያልንም እስካሁን ደርሰናል። ከዚህ በኋላ ያለውን ደግሞ እንግዲህ እግዚአብሔር ያውቃል። ያው በምንችለው መጠን ነገሮችን ለማመቻቸት እንሞክራለን። ኃይሌ ትምህርት ቤት ነው የምትማረው። ኃይሌ ደውሎልኝ ነበር። አዎ ደውሎ ልኝ ነበር። በሚገርም ሁኔታ ጠዋት እንኳን ደስ አለ ብሎኛል። ከዚህ በፊትም የእኔ እህት እዛው ነው ኃይሌን የጨረሰች እና ከፍተኛ ውጤት አመጡ። በዛም እንደው የምንተዋወቅ ነበር በቤተሰብ አይ እንኳን ደስ አለ መልእክቱን አድርሶኛል። ያው ትምህርት ቤቱን ስሙ እንዳስጠረውለት ና ምስጋ ነው እና የደስታ መልእክቱን ከሁሉም እዛው የስራ ከኃይሌን አለም ኢንተርናሽናል መልእክታቸውን እንዳደረሰኝ እና እንደምንገናኝ ነግሮኛል። እንገናኛለን ብር ው መጣለው ትመጣላችሁ ብላል። በዛ ብዙ ጊዜ ኃይሌ ተማሪዎቹ ሲመረቁ ይገኛል። አዎ በየአመቱ ይገኛል። እና ፎቶግራፍ አብሮ የመነሳት እድልስ አልነበረህም? እህቴ ኬ ጂ ሁለት ያለች ልትመረቅ መጥቶ እኔ አልክሽ ተነስቻል ፎቶ አንድ ማስታወሰ ከሱ ጋር ከሱ ጋር ። አሁን በሚቀጥለው አመት ወደ ዩኒቨርሲቲ ለሚገቡ ተማሪዎች ምንድን ነው የምትመክራቸው? ከአንተ ምን ተሞክሮ ይውሰዱ? ብዙ ጊዜ እንደምለው ማለት ተማሪዎች ማለት የሚፈልጉ ጥሩ ውጤት አመጣ ማለት የሚፈልጉ ከሆነ የዩኒቨርሲቲ ኢንትራንስ ኤግዛም ጥረትን ነው የምንጠይቀው። ስለዚህ በደንብ መስራት ነው ያለባቸው እና ደግሞ ግባቸውን ማስቀመጥ አለባቸው። እንኳን ደስ አለዎት። እንኳን አብሮ ደስ አለን። አመሰግናለሁ። እስኪ ስሞትን ይግለጹልኝ። ስሜ ኤልሳቤጥ ጥላውን አግደው ይባላለሁ። የብሩክ ዘውድባይሌ እናት ነኝ። ከመጀመሪያው ጀምሮ ከነርሰሪ ጀምሮ ብሩክ ተሸላሚ ተማሪ ነው። ሁሌም ያነዚህ ሲያመጡ የአመቴን ደሞዜን ከፈላችሁ ነው የምላችሁ በቃ ስጦታይ ሙሌ ዶርማቸው ያለው መጽሐፍ ነው። ላይበራሪ ነው የሚመስል መጽሐፋቸው። ሁሌም የምገዛላቸው እሱን ነው። ማወርሳቸውም ነገር ስለሌለኝ ያለኝን ከፍዬ ዋጋ ከፍዬ ትምህርት ነው ማስተምራቸው። ሰው እንዲሆኑ ሁሌም የምነግራቸው ደግሞ የምነግረው ሰው እንድትሆን ነው። ሰው መሆን ገንዘብ በማንኛውም መንገድ ልታገኝ ትችላለ። በአቋራጭ ነጋዴ ሆነ በአቋራጭ ሌላ ነገር ሆነ ግን ሰው የሚሆነው ሰው በአእምሮ ሲያድግ ነው። በቃ እኔ ትምህርት ሰብና ዋና ነው ብዬ ነው ማስብ። ትልቋ ልጄ ያለች እሷ አሁን ጎንደር ሶስተኛ ዓመት ሜዲሲን ተማሪ ነች። በጊዜው እሷም የትምህርት ቤቱ ሰቃይ ሆና ነው የጨርሰች። አምስት አምሳ ስምንት ነበር ያመጣችው ያለ ንትፍ ጊዜያቸውን እንደ መዝናኛ ነው የማስቆጥራቸው። ስራ ልብስ አጥባብረ ያጥባሉ ያግዙኛል። ቤት ውስጥ ስራ ሰራተኛ የለን። እኔ የቤቱንም ስራ እሱንም ማኔጅ ማድረግ ስለሆንኩኝ ስራ እንደማንኛውም ብርክም እንደማንኛውም ሰው ሰርቶ ነው ይሰራል። እኩ መውቀጥ ካለበት ይወቅጣል። አድማጮች፣ እንግዲህ ዝግጅታችንን እያጠናቀቅን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት አማሪክ በትዊተርም እንዲሁ ጋቢና ሀቢና ቪኤን ሀሽታግ ከፊት አስቀድማችሁ በመጠቀም አድርሱን። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁም የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14ን በመጠቀም ስልክ ደውሉ ና ለጋ ሀቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች እንግዲህ የዛሬው የጋቢና ቪኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና የደን የደንገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤረው ነው። የስርጭት መሐንዲሱ ጀስትን ሙዚቃውን በመክፈት ስርጭቱን በማስተባበር አብሮን ነበረ። መልካም ምሽት ደናደሩ።